በአዲስ አበባ አንዳንድ አካባቢዎች የውሃ አቅርቦቱ ከኤሌክትሪክ ኃይል ችግር እጥረት ጋር የተያያዘ እንደሆነ ነዋሪዎች ይናገራሉ። ባለፈው ክረምት በቂ ዝናብ ባለመጣሉ ግድቦች የሚጠበቀውን ያህል ውሃ እንዳልያዙና ያ ለእጥረቱ ምክንያት ሊሆን እንደሚችል ባለስልጣናት ገልጸዋል። የውሃና ፍሳሽ ባለስልጣን የውሃ ማደያ ጣቢያዎችን ከፍቶ አገልግሎት መስጠት ጀምሯል። መለስካቸው አመሀ የአስኮ አካባቢ ነዋሪዎች ነዋሪዎችና ውሃ ማደያ ጣቢያ ኃላፊን አነጋግሮ ተከታዩን ዘግበዋል። በአዲስ አበባ የውሃ ችግር ከሚያጠቃቸው የከተማ ክፍሎች አንዱ በተለምዶ አጠራሩ አስኮ የሚባለው አካባቢ ነው። ዛሬ የኮልፌ ቀራኒው ክፍለ ከተማ አንድ ክፍል ነው። አስኮ ብርጭቆ ፋብሪካ አጠገብ ደግሞ በሴነተር ሚክሊላንድ ስም የሚጠራ አንድ የጋራ መኖሪያ ቤቶች መንደር አለ። ከነዋሪዎቹ መካከል በመንደራቸው የውሃ ችግር ምን ያህል የጠና እንደሆነ ጠይቄያቸው ነበር። አቶ ባዬ ይባላል ያሉኝ እንዲህ ብለው ጀመሩ። ውሃ በጣም ችግር አለ እዚህ ችግር አለ ሲባል እንዴት ነው? እስከ አራተኛ ብሎክ ድረስ አይደርስም። ስለማይደርስ በፈረቃ ነው የሚሰጠው። አንድ ቀን ከአደባባይ መልስ ወደዚህ ይሰጣል። አንድ ቀን ደግሞ ከአደባባይ መልስ ወደዚ ይሰጣል። ለተራ በተራ ነው። ወደው መጡ ወደው ነው የሚሄደው ወይስ ቀን ሙሉ ይውላል? የፈረቃው ቀን ማለት ነው። የፈረቃው ቀን ይመጣል። ወደ ቀን ሙሉ ነው የሚውለው። ቀን ሙሉ ይውላል፣ ያድራል። ከአራት ሰዓት ጀምሮ ይለቀቅልሃል። አሁን ነገር ጠዋት አራት ሰዓት ጀምሮ እስከ ንጋቱ አራት ሰዓት ድረስ ይኖራል። ከዛ በኋላ ደግሞ ለሌላው ሽፍት ይደረጋል እና በዚህ መሀል አሁን ለምሳሌ በሌለበት ጊዜ ማጠራቀሚያ እንደዚህ የሌላቸው ሰዎች ችግር ይፈጠርባቸዋል አዎ ማጠራቀሚያ የሌለው ሰው አሁና ችግር ይፈጠር ግን ማጠራቀሚያ አለው አለው አለው ብዙ ስራው ጥንቃቄ አድርጎ ብዙ ጀሪካኖችን ደርድሮ ሞልቶ ይጠብቃል ሮቶ ያለውም ሮቶ ያለው እንግዲህ ጥሩ ማጠራቀሚያ ውሃ ከሌለው ማጠራቀሚያ ሮቶ ከሌለው ይቸገራል ምን አይቸገርም ያን ሮቶ መግዣ ሊኖረው ይችላል ስለዚህ ይቸገራል ከዚህ በፊት እንደዚህ ያለ ፈረቃ አልነበረም። መቼ ነው ፈረቃ ጀመረው? እኮ አንድ አመት ነው ዘና አሁን አንድ አመት ነው ገና እዚህ ከመጣሁ። እሺ እኔ ከመጣሁ ጀምሮ ፈረቃ ነው። የዚሁ መንደር ሌላዋ ነዋሪ ብዙ እየተስፋዬም የነገሩኝ ተመሳሳይ ነው። ይሁንና የውሃ እጥረቱ ከኤሌክትሪክ ኃይል ጦት ጋራ ያያይዙታል። ዋ በጣም ችግር አለ። እኛ እራሱ እየተቸገር ነው። ለምሳሌ መብራት ከሌለ ላይ አራተኛ ራሱ መድረስ አይችልም። መብራት ከሌለ ውሃም አይኖርም። የሚመጣበት ቀንም ያልፈናል። ውሃ እንቸገራለን ማለት ነው። ማለት በሶስት ቀን አንድ የነበር በፊት፣ አሁን መብራት ከሌለ ግን ያም የለም ጊዜም ምን ታደርጋላችሁ። ለምሳሌ የሚታጠብ ልብስ ይኖራል፣ ገላ መታጠብ አለ። የታመመሰው ቢኖር እንዴት ታደርጋላችሁ? ያው ከሌላ ቦታ ወይ ቃቶ በማምጣቱ ባለበት አካባቢ ማለት ነው። ያን ያህልም ማለት ያው ታንከር አለ መብራት ካለም ያው በሶስት ቀን አንዴ ሲመጣ ያው ይቀዳል። መቼ ጀመረ ውሃ መጥፋት? ጀመሩ መቼ ነው? ቆየ፣ በጣም ይህን ያህል ጊዜ ማለት አልችልም፣ ግን በቃ ችግር አለ፣ በጣም አለ። የአዲስ አበባ ዋና ፍሳሽ ባለስልጣን ይህን ችግር ለማቃለል በማሰብ አስኮ ዋናው መንገድ ላይ አንድ የውሃ ማደያ ጣቢያ መስርቷል። ከጥር ሀያ ስድስት ቀን ሁለት ሺ ስምንት ዓመተ ምህረት አንስቶም ውሃ ማደር መጀመሩን ከተለጠፈው ማስታወቂያ ማየት ይቻላል። ወይዘሮ ዓለም ፀሐይ ተሰማ የውሃ ስርጭቱን አገልግሎት የሚሰጡ ሰራተኛ ናቸው። ከጅምሩ አንስቶ ነግረውኛል። ሰጠት የጀመረው ውሃ እጥረት ስለነበረ ነው። ለምሳሌ በመብራት ምክንያት አንዳንድ ጊዜ ውሃ ሳያጠር ሮቶ ተክሎ ውሃና ፍሳሽ ለሕዝቡ መስጠት ጀመረ። የተጀመረው ቀበሌ ነው የጀመረው፣ መጀመሪያ ቀበሌ አስተዳደር ጀምሮ ከዛ በኋላ ከሱ የዋና ፍሳሽ በዚህ ቀን ተረከበ ተረከበ ከዛ በኋላ እግ አውጥቶ አንድ ጄሪካል በሀያ ሳንቲም፣ ሀያ አምስትና ሊትሩን በሀያ ሳንቲም አውጥቶ ይሸጣል። ይሄ በትክክል እንደው የሰውን ፍላጎት አርክቷል ብለው ያምናሉ? አዎ ሮቶ ከሞላ ያረካል። ብዙ ሰው ነው የሚወስደው ከአዲስ ሰፈር ከሳንሱሲ ከብዙ ቦታ እየመጣ የሚወስደው ከዚህ ነው። ስለዚህ ያረካል። እንደውም ከማሰራጨቱ የበለጠ ያረካል። በየቤቱ ከሚሄደው ይበል ተሻለ ነው የሚሉት። ተሻለ ያረካል ብዬ ለምን አንዳንድ ጊዜ የመብራት እጥረት አለው። የመብራት በሚያጥርበት ጊዜ ሰው እዚህ መጥቶ ይቀላል። ለዚህ ነው እንግዲህ። ስለዚህ በየቤቱ የማይኖረውም አንዳንድ ጊዜ ከመብራት እጦት ምክንያት ነው የሚሉት። በመብራት እጦት ምክንያት ነው በብዛት የማይኖረው። በእግዚአብሔር ተሰገር ነው ብለው በእናንተ ቅሬታ የገለጹ የሚያደርሱላችሁ ሰዎች አሉ። በጠቅላላ የውሃ እጥረት ይኖራል ለምን ብትል፣ አንዳንድ ጊዜ መብራት ሳይጠፋ ውሃውም ራሱ ስለ ሳይደርስላቸው እየመጡ ውሃችን የለም አብዛ አምስት ቀን ነው አምስት ቀን ነው አስር ቀን ነው የሚሉ ሰዎች አሉ። ለመሆኑ ይህን ማስታወቂያው እንደማየው ከሰኞ እስከ እሑድ ነው። እርግጥ ግን ከጠዋት ከሁለት ሰዓት እስከ አምስት ሰዓት ነው የሚለው። ከሰዓት ደግሞ ከዘጠኝ እስከ አስራ ሁለት ሰዓት ከምሽቱ ነው የሚለው ይህን እነዚህ ውጭ የለም። በዚህ ጊዜ ተቸገረ ሰው ቢኖር እንዴት ይሆናል? የተቸገረ ሰው ቢኖርም ሴትዮዋ ስኖ ነው የምንቀዳው። ለምን? በትኬት ነው የምትሰራው። የተቸገረ ሰው ቢኖር ያው ዘጠኝ ሰዓት ጠብቆ ይቀዳል። ጧት ደግሞ ነግረ ናቸዋል። ይህ ማስታወቂያ አንብበው እስከ አምስት ሰዓት መተው ይቀዳሉ። ከዛ በኋላ አይመጡም። እንደ እነሱ ሰዓቱን ያውቁ ችግራቸውም ሌላ ብላት ይፈልጋሉ እንጂ ያው ሰዓት ስለተወሰነ ምንም ማድረግ አይቻልም፣ ምንም ማድረግ አይቻልም። መሰለች ይባላሉ። አሪብ ሴት ደግሞ አነስ ያለች ሻይ ቤት ያላቸው ናቸው። አለ ስለሚባለው የውሃ ችግር ያሉኝ እንዴት ነበረ? ውሃ ችግር አለ፣ በጣም እዚህ የተከራዩት የስራ ቦታው ውሃ አለው ቧንቧ አለው? የለውም። ነው የሚያገኙት ውሃ እኔ ገዝቼ ነው። ነው የሚገዙት? አንዳንዴ ነው። ከቦኖም ከግለሰብም እገዛለሁ። የት ነው ቦኖውን? እዚህ አካባቢ ያለው እዚህ አንድ ግለሰብ ታስቀዳለች። በራሳቸው በራሳችሁ? በግላቸው ማለት ነው እንጂ መንግስት ያቋቋመው አይደለም። መንግስት ነው ያቋቋመው? ግን በግለሰብ እጅ ነው ያለው። አሁን በቀን ስንት ሊትር ይጠቀማል ሰው? እኔ በቀን ወደ ሰማንያ ስልሳ ሊትር ይጠቀማል። አንድ ሌትር በስንት ይገዛሉ? አንድ ብር ነው ሀያ ሌትር። የሚጠፋበት ጊዜ አለ? ይሄ ይጠፋል በጣም በሳምንት ወይንም ስንት ቀን ይጠፋል? በሳምንት ሁለት ወይ ሶስት ይመጣል የሚመጣው። አሁን ከዛ ውጭ በየቀኑ አይመጣም። በየቀኑ አይመጣም። ስንት ሰዓት ይቆያል መጥቶ በሚመጣበት ቀን ማለት ነው መጥቶ ያው እነሱም አሁን በሆነው ሲያስቀዱ፣ ቀን ከሆነ አያስቀዱም። ለምን ቀን አያስቀዱም? ማታና ጠዋት ነው እሱ። የሚኖሩበት ሰፈር የት ነው? እኔ ለኩ ነኝ። ለኩ ኦሮሚያ ክልል ነው። እና እዛ አካባቢ ችግር የለም? እዛ እንደውም በጣም ችግር አለ፣ ይብሳል። አስራ አምስት ቀን አንዴ ነው የምትመጣው። አንድ ቀን ከመጣሽ አድራ በማግስቱ ትሄዳለች። አውቃ ያለው ሰው በብዛት በደንብ ካልቀዳ በጣም ይቸገራል። እዛ በጣም እንደው ምን ይሻላል እዛ? ይሱ ቤተሰባሎት አለ ልጆች አሉ? ልጆች አሉ። ስንት ነው ቤተሰባሎት? እኛ አምስት ነን። እናስተፋ እንዴት ነው ከዚህ አዲስ አበባ ተሻግረው ልጆች ይቀዳሉ? በአዲስ አበባ የተከሰተው የዋ ችግር ምክንያቱ ባለፈው ክረምት በቂ ዝናብ ባለመጣሉ በግድቦች የተጠበቀውን ያህል ውሃ ማጠራቀም ባለመቻሉ እንደሆነ በመንግስት ባለሥልጣናት በተደጋጋሚ ተገልጿል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።